ሰዎች ከስፍራው የተገኘ የዛሬውን ሁኔታ የሚያሳይ አንድ ድምፅ እንስማና ምልልሳችንን እንቀጥላለን። ሂሚንሱጅ ያው ባ ዘሚን ሽንጆንደ ሸሚን አንቸ አሁን እያየን ያለነው ህሙማኑ የሚያሳዩቸው የህመም ምልክቶች በጠቅላላው ቀላል የሚባሉ ናቸው። ለቫይረሱ የመጋለጥ ዕድል አላቸው በሚል ለሕክምና ክትትል ወደ ሕክምና ተቋማት ካስገባናቸው 763 ሰዎች 681 ተለቀዋል። ሌላ ተጨማሪ ክትትል የሚሹ ህሙማን ለጊዜው አላገኝንም። የተለያዩ የመከላከልና የቁጥጥር ስራዎችን በማካሄድ የወረርሽኙን ይበልጥ መዛመት መግታት፣ ቁጥጥሩንም ማሳካት ይቻላል። ዶክተር ሊጋንግ በውሃን የበሽታዎች መከላከያና መቆጣጠሪያ ማዕከል ዲሬክተር ነው። የሰማ ነው ዶክተር ዳውድ ዛሬ ላይ ሆኖ ዶክተር ጋንግ የሚያረጋጋ አይነት ቁጥጥር ስራውም በጣም አሳሳቢ እንዳልሆነ ነው የገለጹት። ቀደም ብለን ግን በአስረዱን ዝርዝር ውስጥ በዜናዎችም እንደተመለከት ነው ቁጥሩ እየሰፋ ወደ ሌሎች አካባቢም እንዳይሰራጭ አሳስበዋል። ወደ ኢትዮጵያ ዘለቅ ብለንም ከጉዞ ጋር የተያያዙትን ቀደም ብሎ የጀመሩትን ውይይት እንቀጥላለን። ለዚህ የሚሰጡት አስተያየት ካለ እሱ ላስቀድምና ወደ ጀመርነው እንመለሳለን። አመሰግናለሁ፣ አሉላ። አሁን ያሰማኸውን የዶክተር ሊጋንግን የማረጋጋት መንፈስ ያለው መግለጫ ተከታትየዋለሁኝ። ብዙ ጊዜ እንደዚህ አይነት ወረርሽኝ የሚነሳባቸው አገሮች በአጠቃላይ ነው የምነግር ያለሁት ይህንን የማረጋጋት ስራ ነው የሚሰሩት። እና ብዙ ጊዜ ምንጩ ላይ ያለውን አክቲቪቲ ከያለው በላይ አድርጎ የማቅረብ ሁኔታዎች አሉ። ብዙ ጊዜ በአጠቃላይ እንደዚህ አይነት በትንፋሽ የሚተላለፍ ከአሁን በፊት በጣም የምንፈራባቸው ቫይረሶች መሀል የሆነ ቫይረስ ሲመጣ ሙሉ ለሙሉ ጥናቱን አውቀ ነው እስከምናረጋግጥ ድረስ ይሄ የማረጋጊያ ሀሳብ ብዙ ለእኔ ጥንካሬው አይታየኝም ምክንያቱ በሀቅ ላይ የተመሰረተ አይመስልም ወደፊት በሚመጡ ቀጥሉት ቀናት ላይ የሚመጣው ነገር የሚገልጸው ነገር ሆኖ ከቻይና ከውሃንግ ፕሮቪንስ ስፔሻሊ የሚጓዙ ተጓዦችን የሚቀበሉ አገሮች በዚህ ሳይዘናጉ ጥንቃቄውንና የክትትል እንቅስቃሴያቸውን በጣም በቅርቡ መጀመር እንዳለባቸው ነው የሚታየኝ ለኔ። መልካም። እንዲህ ያለው ጉዞ የሚደረግባቸው ሀገሮች አንዷ ኢትዮጵያ ናት። በአፍሪካ ውስጥ ከቻይና ጋር ከፍተኛ የንግድም ሌሎች የልማት ግንኙነትም ያላት ወዲሁም የኢትዮጵያ አየር መንገድ በርካታ ቁጥር ያላቸው በረራዎችን የሚያደርግባት ሀገር እንደመሆኗ ከዛ አንጻር የሚደረጉትን ጥንቃቄዎች ቀደም ብለን ጀመር አድርገውታል። በመጀመሪያው ክፍል ውይይታችንና ጥንቃቄዎቹን እስኪ ገፋ አድርገን እንመልከት። በተጨባጭ ምን አይነት ዝግጅቶች በየትኛው ክፍል መደረግ አለባቸው? የጤና ጥበቃ ሚኒስቴር ጉዳዩ መለከታቸው የአየር መንገድ ባለስልጣናት፣ የጤና አጠባበቅ ባለሙያዎች ድንገተኛ ወረርሽኝ ሲቀሰቀስ የሚደረጉ ስራዎችን እስኪ በየዘርፉ እንመልከታል። ሁሉም የተጋለጡት ብቻ ከታመሙ ችግሩ ቀለል ይላል። ምክንያቱ የሚጋለጡት ሰዎች ለዛ አነስ ያሉ ናቸው። ነገር ግን የታመመው ደግሞ ወደ ሌላ ማስተላለፍ ከጀመረ አየር መንገድ ምንም እንደዚህ መረበሽ ይጀምራል ማለት ነው እና ትልቁ ነገር ምንድን ነው? ኢትዮጵያ አየር መንገድ አሁን በአፍሪካ ውስጥ ትልቅ የትራንስፖርቴሽን አቪዬሽን መሆን እነዚህ ነገሮች ሁል ጊዜ መከታተል ኢመርጀንሲ የምንለው ድንገተኛ ወረርሽን ሲያጋጥም ምን አይነት መከላከያዎች መኖር አለባቸው ከመድረሱ በፊት ምን መደረግ አለበት የሚለው ነው እና ምንድን ነው ዋናዎቹ ትልቆቹ ነገሮች ከቻይና የሚመጡትን ፍላይቶች በልዩ ጥንቃቄ ማየት የመጀመሪያው በተለይ በተለይ ደግሞ ይሄ ህመም ተሰራጭቶባቸዋል የሚባሉ ቦታዎች ላይ ነክቶ የነበረ ሰው ሲገባ ኤርፖርት ላይ የመጀመሪያውን ምልክት ምንድን ነው ሁለት ሶስት ጥያቄዎችን መጠየቅ ነው ትኩሳት አላቸው ወይ የኢትዮጵያ አየር መንገድ ለአሁን ሁሉም ተጓዥ ከኢንተርናሽናል ሲገባ የሙቀት መጠኑ ስለሚለካ በጣም ጥሩ እድገት ነው እሱ። ሁለተኛው ተጓዦችን ወረቀት ሰጥቶ ሳል ማኖሩንና የትንፋሽ ማጠር ምልክት መኖሩን ማረጋገጥ ነው የመጀመሪያው ጥያቄ። ይህንን አድርጎ ግን ከዛ በኋላ እንደዚህ አይነት ሲምተም ያላቸው ግን ብዙ ሰዎች ሊኖሩ ይችላሉ። ይሄ ቫይረስ ባይዘው ወይ ልክ ይሄ የተለመደው በሀገራችን ውስጥ የምናውቀው ጉንፋን የሚያስተላልፈው ቫይረስ ጋር አንድ ዘር ናቸው። ትንሽ ነው አርኤንያቸው ለየት ያለ ሆኖ እንደዚህ ችግር ውስጥ የሚከቱን ያሉት እንጂ ዘሴም ቫይረስ ነው ስለሆነ ምልክቶቹ ተመሳሳይ ሊሆኑ ይችላሉ። ሳል፣ ትኩሳት፣ ትንፋሽ ማጣ፣ የንፍጥ ፈሳሽ መብዛት ናቸው። እና ብዙ ሰው ሊኖር ይችላል እንደዛ አይነት ምልክት ያለው እና አየር መንገድም ይሁን የጤና ባለሙያዎች የምናውቀው ከዛ ቦታ የሚመጡትን ሰዎች ለብቻቸው ለይቶ ሕመሙን ሳያስተናንሱ ይሄ ጉንፋን ነው ብሎ ሳያሳንሱ ለይቶ የሚፈለገውን ጥንቃቄና ክትትል አድርጎ አለመሆኑን ማረጋገጥ በጣም በጣም አስፈላጊ ነው። ምክንያቱም ካልሆነ እነዚህ ሰዎች ናቸው ለሌላ ጤነኛ ሰው ሊያስተላልፉ ወደ አገር ወረርሽኝ ሊከቱ የሚችሉት ማለት ነው። መልካም ዶክተር ዳዊት ቅድም ሁለት ምናልባትም ፈታ ፈታ አድርገን ማየት ያለብን ነገሮች አንስተዋል። በዋናነት የአዕዋፋት በሽታ የሆነ ዶሮን ጨምሮ ከአዋፋት ዝርያዎች እርስ በእርስ የሚተላለፍ በኋላ ወደ ሰዎች የሚመጣ በቅርብ ጊዜ እንደተረጋገጠው ከሰው ወደ ሰው መተላለፍ ጀምሯል። እስኪ እነኚህን ልዩነቶች ያስረዱን። እንዴት ነው ከእንስሳቱ ወደ ሰው መተላለፍ ብቻ ሳይሆን ከሰው ወደ ሰው የመተላለፍ ጠባይ የተፈጠረው? መቼስ ታሪካችን ውስጥ ሰዎች እና እንስሳ አብረን ከመኖራችን የተነሳ ወደኋላ መለስ ብለህ ካየኸው ብዙ ብዙ ህመሞች መነሻ ቦታቸው እንስሳ ሆነህ ታገኘዋለህ ከእንስሳ ወደ ሰው የመሻገር ባህሪ ያላቸው። ብዙ ጊዜ ግን ከእንስሳ በቀጥታ መተላለፉ የምታውቀው በሽታ ከዛ ብቻ ከሆነ የሚተላለፈው አደገኛነቱ በተወሰነ መልኩ ብቻ ነው። ምክንያቱ እነዛ የሚጋለጡ ሰዎች የተወሰኑ ናቸው። ችግር የሚያመጣው በተለይ በተለይ እነዚህ ሳምባን የሚያመረቅዙ ህመሞች ችግራቸው ምንድን ነው? በተነፈስን ቁጥር ቫይረሱን ስለምንረጭ በዛ አካባቢ ያለ ያልጠረጠረ ሰው ጉንፋን የመሰለው ሰው የሚተላለፍ ችግሩ ነው። ከሰው ወደ ሰው መተላለፍ ጀመረ ጊዜ ወደ ሰው መተላለፍ ለተላላፊ ህመም ኤክስፐርቶች፣ ኢንፌክሽንስ ዲዚ ኤክስፐርቶች ለእኛ እውነት ለመናገር እንቅልፍ የሚነሳን የሚያስጨንቀን ነገር ምንድን ነው? ከሁሉም ወረርሽኝ አይነቶች በተለይ እነዚህ በአየር ከሰው ወደ ሰው መተላለፍ የሚችሉ ናቸው። ምክንያቱም ከታሪካችን መማር አለብን። አሁን በአንዱ ትልቁ ሂስቶሪካል ነገር ካየ ስፓኒሽ ፍሉ የሚባል በአስራ ዘጠኝ አስር አካባቢ የነበረው ከአምሳ ሚሊዮን ሰው በላይ የገደለው እንደዚህ ነው የተጀመረው። እንስሳ ወደ ሰው ተሻገረ ቫይረስ ነው። ሳንባን ነው የሚያጠቃው። ምልክቶቹ አሁን የምንናገራቸው ያለ ነው ምልክቶች ናቸው ልዩነቱ ምንድን ነው ከሰው ወደ ሰው የፍሎታው በጣም በጣም ፈጣን ነበረ ሁለተኛ ነገር የታመሙት ሰዎች የአብዛኞቹ እጣፈንታቸው ሞት ነበረ እና አሁንም ቢሆን ብዙ ጊዜ የምንፈራው እንደዚህ ኮሮና ቫይረስ መጣ ተብሎ ወይ ፍሉ መጣ ተብሎ ሲወራ አንዳንድ ሰዎች ምንድን ነው እንደዚህ ተጋነነ ይሄ የማለት ቴንደንስ ያላቸው ምክንያቱ ሁለት ሰው ሶስት ሰው ነው የሞተው በአሁኑ ሰአት ችግሩ ግን ይሄ ቫይረስ አሁን እነዚህን ክራይቴሪያዎች ካሟላ እነዚህን መስፈርቶች ምንድናቸው ከሰው ወደ ሰው የመተላለፍ ችሎታውን ትንሽ የጅኑ መለወጥ ነው የሚያስፈልገው እና ከሰው ወደ ሰው የመተላለፍ አቅሙ በጣም ከጨመረ የታመሙት ሰዎች ደግሞ በአብዛኞቹ የሚሞቱ ከሆኑ አብዛኛውን የቫይረስ ህመሞች መድኃኒት የለንም የምናደርገው ምንድን ነው ሰዎቹ ሳምባቸው በተፈጥሮ ድኖ እስከሚሻላቸው ድረስ ኦክስሲጂን እንሰጣቸው ይሆናል የመተንፈስ አቅማቸውን እናግዛቸው ይሆናል እንጂ መድኃኒት በስፔሲፊካሊ ልክ እንደ ባክቴሪያ ኒሞኒያ ወይ ምናምን አንቲባዮቲክስ እንደምንሰጠው ለቫይረሶቹ በብዛት መድኃኒት የለንም አሁን ለዚህም መድኃኒት የለም ስለሆነ ይሄ ነው በጣም የሚያስጨንቀንና የሚያስፈራና የአለም ጤና ድርጅቶችም ሌሎች የሚመለከታቸው ሰዎችም ይህንን በብዛት የሚናገሩት ለዚህ ነው ይሄ በጣም አደገኛ ትሬንድ ነው ሁል ጊዜ ከእንስሳ ይነሳል ከዛ በኋላ ወደ ሰው ያልፋል። ከሰው ወደ ሰው መተላለፉ የተረጋገጠ ቫይረስ ሁል ጊዜ አደገኛ ነው እና አብዛኛዎቻችን ደግሞ ከአሁን በፊት ይህንን ቫይረስ አይተነው ስለማናቅ የመከላከያ ኢሚኒቲ የለንም እና ተጋለጠው በሙሉ አደገኛ የሆነ እስከ ሞትም የሚያደርስ ወይ ደግሞ አደገኛ የሆነ የሳንባ ውጤት ሊኖረው ይችላል። ዶክተር ዳዊት በየደረጃው የተጓዦችን እንቅስቃሴዎች የሚፈጥሯቸውን ሁኔታዎችና የመሙን ጠባይ ተመልክተናል። አንድ ሰው ወደ እነኚህ ወረርሽኝ ወደ ተከሰተባቸው አካባቢዎች ሄዶ የተመለሰ ከሆነ ምናልባትም ከዚያ የመጣ ሰውም ከሆነ ከዚህ ህመም ጋራ ቅርበት ያለው ሁኔታ የመፈጠር እድል ያለው ሰው ሲገኝ ምንም እንኳን ከሰው ወደ ሰው የሚተላለፍበት ሁኔታ ውሱንም ቢሆን ምን አይነት ጥንቃቄዎችን ማድረግ ይገባዋል ለራሱም ሆነ ወደ ሌሎች እንዳይዛመት? አድማጮች፣ በኮሮና ቫይረስ ወረርሽኝ ላይ ያተኮረው ተከታታይ ቅንብር ይቀጥላል። ተከታዩን ክፍል ሶስት ላይ ያገኛሉ።